Go go go go go አድማሱ በአድናቂዎቹ አባለታ አባካሩ በመባል ነው የሚታወቀው። እነዚህም ስራዎቹ የተጫወታቸው ገጸ ባህሪያቱ ናቸው። በተለይ በ1980ዎቹ በኢትዮጵያ ቴሌቪዥን ላይ ዳንጋ የቅዳሜ መዝናኛ ዝግጅት ላይ ከፍተኛ አድናቆትን አትርፏል። የኦሮምኛ ቋንቋ የማይችሉ ሰዎች ሁሉ የአድማሱን ቀልዶች በትወናው ለየት ባለች ደግሞ በቅጭሞ ፊቱ ይወዱለታል። እንዲያውም የማይናገሩትን ቋንቋ እንደሚናገሩና እንደሚሰሙ እንዲያስቡ የማድረግ ችሎታ አለው። ከእነዚህ ስራዎቹ መካከል ለምሳሌ የማህበረሰብ የሞራል ዝቅጠቶችን እያዋዛ በሚገልጽበት ዜማው ይታወቃል። በእድሜያቸው የገፉ ወንዶች ከወጣት ልጃገረዶች ጋር ስለሚያደርጉት የፍቅርን በለው ወይስ የሌላ አይነት ወዳጅነት ሹገር ዳዲ እያለ ሲያፌዝ እናሰማቸው። ሹገር ዳዲ ሹገር ዳዲ፣ ጠሉ እንደምን ይጠላ በማዳበሪያ ነው እህል የሚያፈራ ኪስ እንክፈተው ፍቅራችን ይጎምራል፣ ወጥቶኛታ ነይ ግቢ፣ መስጠት ቤት አይፈታም፣ የሰነበተ ኪስ ከጥቶ አይሟጠጥም። አባለታ በዜማ በትረካና በቴሌቪዥን ድራማዎቹ ማህበራዊ እና ፖለቲካዊ መልእክቶችን እያደረሰ ሲያዝናና የቆየ እግሩ ኪነ ጥበብ ሰው ነው። አባለታ በሚኖርበት በአዲስ አበባ ከተማ ድንገት ነው ያረፈው። በኦሮሚያ ቴሌቪዥን በሚተላለፈው ጤቡ የተባለ ድራማ በመተወን ላይ ነበር።